አምነስቲ ኢንተርናሽናል ዓለም አቀፉ የሰብአዊ መብቶች ድርጅት የፖለቲካ እንቅስቃሴ አራማጁ ኢልዳር ዳዲን በአስቸኳይ እንዲፈታ ነው ሞስኮ የሚገኘው ፍርድ ቤት ሰኞ ዕለት ከውሳኔ ላይ ከደረሰ በኋላ የጠየቀው። የተሰጠው ብይን ደግሞ ቀደም ሲል አቃብያነ ሕጉ ከፈለጉት የእስር ጊዜ በአንድ ዓመት ይጨምራል። የ2014 ሕግ ማንም በስድስት ወራት ጊዜ ውስጥ አራቴ ያለ ሕጋዊ ፍቃድ የተቃውሞ እንቅስቃሴ ካደረገ ባለሥልጣናቱ እስከ አምስት ዓመታት አስረው ማቆየት እንዲችሉ ሥልጣን ይሰጣቸዋል። አምነስቲ የዳዲንን መታሰር አስደንጋጭ፣ ሕዝባዊ ስብሰባዎችን ለመገደብ የሚያስችለውን ሕግ በመጠቀም ሐሳብን በነጻነት በመግለጽ መብቶች ላይ የደረሰ ጥቃት ነው ሲል ነው የገለጸው። ዳዲን ለመጀመሪያ ጊዜ እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ምት ላይ ተይዞ የታሰረው በፀረ መንግሥት ሰልፈኞች ላይ የተላለፈውን ፍርድ በተቃወመበት ወቅት ነበር። ከዚያን ጊዜ በኋላ ለበርካታ ጊዜያት በቁጥጥር ስር የዋለ ሲሆን ካለፈው ዓመት ጥር ጀምሮ ለአራተኛ ጊዜ በሕገ ወጥ ሰልፍ ተሳትፈሃል ተብሎ በቁም እስር ላይ ነበር። በአምነስቲ ኢንተርናሽናል ድርጅት ውስጥ የአውሮፓና የመካከለኛው እስያ ዴስክ ምክትል ዳይሬክተር ዴኒስ ክሪቦሺቭ ለቪኦኤ ሲናገሩ በዚሁ አዲሱ የሩሲያ ሕግ ሌሎች ሦስት ሰዎችም እየተመረመሩ ናቸው ብለዋል። በእነርሱም ላይ በቅርቡ ሌላ የእስራት ፍርድ ሊተላለፍባቸው ይችላል ተብሎ እንደሚጠበቅም አስረድተዋል። ይህን ለማለት ያስደፈረኝም የሩሲያን አዲሱን የወንጀለኛ ሕግና የፍትሕ ሥርዓቱን ካየን እነዚህ ሦስት ሰዎች ትክክለኛ ፍርድ ያገኛሉ ብሎ መጠበቅ ተአምር ስለሚሆን ነው ሲሉም የአምነስቲው የአውሮፓና መካከለኛ እስያ ዴስክ ምክትል ዳይሬክተር ዴኒስ ክሪቦሺቭ አብራርተዋል። ከሦስቱ እየተመረመሩ ካሉ ሰዎች መካከል አንደኛውም የሰባ አምስት ዓመቱ አዛውንት ቭላዲሚር ሎኖቭ ይባላሉ። የመጀመሪያው ሰው ናቸው። በሁለት ሺህ አስራ አራቱ ሕግ ተከሰው የቀረቡት፣ እስካሁን ግን አልተፈረደባቸውም። ኢልዳር ዳዲን በሦስት ዓመታት እንዲታሰር በተፈረደበት በዚያን ዕለት አቃቢያን ሕግ ዶዥ የተባለውን ነጻ የቴሌቪዥን ጣቢያ ወርረው ምርመራ አካሂደዋል። የተሰጠው ምክንያት ጣቢያው የሀገሪቱን የሠራተኛ መተዳደሪያ ሕግ እና ፍቃድ ያከብራሉ፣ እንዲሁም ጽንፈኝነትና ሽብርተኝነትን ያራምዳሉ የሚሉትን ጥርጣሬዎች ለመመርመር ነው የሚል ነው። የመብት ተሟጋቾች ግን ወረራው የተካሄደው ጣቢያው ላይ ተጽዕኖ ለማሳደር መሆኑ ግልጽ ነው ባዮች ናቸው። ዶሽ ቴሌቪዥን በክሬምሊን ቤተ መንግሥትና በፕሬዝደንቱ ቭላዲሚር ፑቲን ላይ ትችት የሚያቀርቡ ወገኖችን ድምፅ ለማሰማት ፍቃደኛ ከሆኑ ጥቂት የቀሩ መገናኛ ብዙሃን አንደኛው ነው። ዋና ጽህፈት ቤቱን በኒውዮርክ ከተማ ያደረገው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ኮሚቴ ቱ ፕሮቴክት ጀርናሊስትም ሩሲያ በዶች ቴሌቪዥን ላይ የጀመረችው ወከባ እንዳሳሰበው አስታውቋል። እንደ አውሮፓውያን ዘመን አቆጣጠር በ2014 በኬብል አማካይነት አገልግሎት የሚሰጡ ጣቢያዎች እንደ አውሮፓን ዘመን አቆጣጠር በ1940 ሌኒንግራድን ከናዚዎች ለማስለቀቅ የጠፋው ሕይወት ይሻላል ወይስ እጅ መስጠት የሚል ጥያቄ አቅርበው የሕዝብ አስተያየቶችን ለመሰብሰብ በመሞከራቸው ከባለሥልጣናት በደረሰባቸው ጫና ቻናሎቹ ለመዘጋት ተገድደዋል። ዶጅ ግን ከመንግሥቱ ባለሥልጣናት ተደጋጋሚ ተጽዕኖ ቢደርስበትም ጫናውን ተቋቁሞ አሁንም ከተቃዋሚ ፖለቲከኞችና የተቃውሞ እንቅስቃሴ አራማጆች ጋር ውይይት እያደረገ ያለ ብቸኛ ቴሌቪዥን ጣቢያ ነው። ሩሲያ በአሁኑ ጊዜ የምታካሄደው ቁጥጥር ከቀድሞዋ ሶቪየት ኅብረት ዘመን አሰራር ጋር ተመሳሳይ እየሆነ ነው። የመብት ተሟጋቾች በክሬምሊን ትችት አቅራቢዎች ላይ ቁጥጥሩን ማጥበቁ የሚያመለክተው ከቀድሞው አሰራር ጋር ልዩነት አለመኖሩን ነው ይላሉ። መንግሥት የሚፈልገው የክሬምሊን ቤተ መንግሥትን ፖሊሶች የሚተቹ ሰዎችን ልክ እንዳለፈው የሶቪየት ኅብረት ዘመን አሰራር ሙሉ በሙሉ በቁጥጥራቸው ስር ለማስገባት ነው ሲሉ ሞስኩ በሚገኘው የሁመን ራይትስ ዋች የሩሲያ ፕሮግራም ዳይሬክተሯ ታንያ ሎክሺና ያስረዳሉ። አሁን በሩሲያ ያለው ሁኔታ በጣም የሚሰቀጥጥ ነው። መንግሥት በተሳካ ሁኔታ መንግሥታዊ ያልሆኑ ድርጅቶችን ነጻውን መገናኛ ብዙሃንና ግለሰብ ተቺዎችን በማጥቃት ሀሳብን በነጻነት የሚገልጹትን ለማጥፋት እየሞከረ ይመስላል። ፕሬዚደንት ቭላዲሚር ፑቲን እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ምት ላይ በበርካታ ጸረ መንግሥት ሰልፈኞች መካከል አልፈው ወደ ክሬምሊን ቤተ መንግሥት እንደገና ከተመለሱ ወዲህ በመሰብሰብ ነጻነት፣ በፕሬሱ፣ በባዕዳን ድርጅቶችና በባዕዳን ድርጅቶች በገንዘብ በሚረዱ ቡድኖች ላይ ሩሲያ ጥብቅ ቁጥጥር በማድረግ ላይ ትገኛለች። የሩሲያ አቃቢያን ሕግ ባለፉት ቅርብ ወራት ሦስት የዩናይትድ ስቴትስ ድርጅቶችን በቅጣት መዝገብ ውስጥ አስፍረዋቸዋል። እነዚህ በአዲሱ ሕግ መሠረት ብላክ ሊስት ውስጥ የገቡ የዩናይትድ ስቴትስ ድርጅቶችም ዘ ናሽናል ኤንዳውመንት ፎር ዲሞክራሲ፣ ኦፕን ሶሳይቲ ፋውንዴሽንስ እና ዘ ዩናይትድ ስቴትስ ራሽያ ፋውንዴሽን ፎር ኢኮኖሚክ አድቫንስመንት ኤን ደ ሩል ኦፍ ሎ የተሰኙ ናቸው። ይህ ብቻም አይደል። ከአንድ መቶ በላይ የሩሲያ ውስጥ ያሉ ድርጅቶች የባዕዳን ወኪሎች የሚል ስም ተለጥፎባቸዋል። በቀድሞዋ ሶቪየት ኅብረት ዘመን ተመሳሳይ ስም የሚለጠፍባቸው ድርጅቶች ከባዕዳን በገንዘብ እየተረዱ ሀገር የሚሰልሉ ናቸው የሚባሉት እንደነበሩ ይታወቃል። ይህንኑ በመፍራት ብዙዎቹ እንቅስቃሴዎቻቸውን ቀንሰዋል ወይም እስከናካቴው ዘግተው ወጥተዋል። የፖለቲካ እንቅስቃሴ አራማጆች እንደሚሉት አሁን በሩሲያ የሚታየው ጥብቅ ቁጥጥር የሚያመለክተው መንግሥት በዩክራይን ላሉ አማጽያንና ለሶሪያ ወታደሮች በምትሰጠው ድጋፍ አገሪቱ ወደ ግሽበት እያመራች በመሆኗ ለሥልጣናቸው ሰግተው ነው። በመሆኑም ወደፊት የሚጠበቁ ብዛት ያላቸውን የተቃውሞ ሰልፎች ማጨናገፍ ወይም ማክበድ፣ ከዚያም ቆርጠው በሚጋፈጧቸው ላይ ከባድ ምላሽ መስጠት እንደሚሆን የፖለቲካ እንቅስቃሴ አራማጆች ይጠቁማሉ።